ወበሳድ ሶር ተፈኖ ገብርኤል መልአክ ማህበ እግዚአብሔር አባቲ አገር ዘገላ እንተስማ ናዝሬት ሀበ ድንግል ተተፍረት ለበሲት ዘስሙ ዮሴፍ ዘምቤተ ዳዊት ወይስማ ለይቲ ድንግል ማርያም ቧ መልአክ አብያ ወይቤላ ተፈሲ ፍሲት ኦ ምሌት ጸጋ እግዚአብሔር ምስሌኪ ብሩክ ታአንቲ እማንስት ወራያ ደንገጸጥም ካልኡ አሌት ወተቤ ፎኑ ከመዝኑ እንጋ አማይታሙ ወይ ቤላ መላእክ ትፍሪ ማርያም እስመ ረከብኪ ሞገስ በሀበ እግዚአብሔር ወናሁ ጸንሲ ወትወልድ ወልደ ወትሰምይዮ ስሞ ኢየሱስ ውቱ አብይ ወይ ሰም ይወልድ እግዚአብሔር ልዑል ወይዎ እግዚአብሔር አምላክ መንብረ ዳዊት አቡሁ ወይ ነገስ ለቤት ያዕቆብ ለዓለም ዋሎ ማይደት መንግስቱ ተቤሎ ማርያም ለመላእክ እፎኑ ይከውነኒ ዝንቱን ዘያምር ብእሴ እፎኑ ይከውነኒ አውሳ መልአክ አብያ ወይቤላ መንፈሰ እግዚአብሔር ቅዱስ ይመጽ ላይ ለኪ ዋይለ ልዑል ይጼደለኪ ዘኒት ወለል ነኪ ቅዱስ ውእቱ ወይሰመ ወለ እግዚአብሔር ልዑል ወናሁ ኤልሳቤጥኒ እንተ ማዝማሪኪ ይትኒ ጸንሰት ወረከበት ወለ በርቃት ያው በርሳት ያ ወናሁ ሳድስ ዝንት ወር ለእን ተብልዋ መካን ስማ አልቦ ነገር ዘይሳኖ ለ እግዚአብሔር ትቤሉ ማርያም ለመላክ እነ አመት ነ አመቱ ለእግዚአብሔር ሁሉ እነ አመቱ ይኩነኒ በከመ ትቤለኒ